ጋቢና ቪኦኤ የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ በምሽቱ ከሚደመጡት ጉዳዮች መካከል ትሚትን ላደረግናት ነገር ይቅርታ ላለው አላለም። ትሚትን ስላባረርናት ይቅርታ ላለው አላለም። ትምኒት ደስ ሳይላት ወጥታለች። እናሱ ጥሩ አይደለም እንደዛ ነው ያለው። እኔ ደስ ሳይልን ራሴ አይደለም የወጣሁት፣ እነሱ ናቸው አባረሩኝ። የሰማችኋት በጉግል ድርጅት ውስጥ በከፍተኛ ኃላፊነት ስታገለግል የቆየችው ትምኒት ገብሩን ነው። በተቋሙና በእሷ መካከል ስለተፈጠረው አለመግባባትና ተያያዥ ጉዳዮች በምሽቱ ታጫውተናለች። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋሉ። እነዚ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ አለም ላይ ኢትዮጵያ ውስጥም፣ አፍሪካ ውስጥ፣ አለም ላይ አውሮፓ እየተዘዋወሩ የራሳቸውንም ልምድ አካፍለዋሉ። አሁን ደግሞ የሰማነው ደረጀ ዳኝን ነው። ከተመሰረተ አሥራ ስድስት ዓመታት እያሳለፈው ፍካት የሰርከስ ቡድን እያደረጋቸው ስላሉ ማህበረሰብ ደጋፊ ተግባራት ይነግረናል። ተጨማሪ ዘገባዎችም የተካተቱበትን መሰናዶ ሀብታሙ ዝዩ መመር አለው። ኤልያስ አስማረ ቅንብሩን ያከናውናል። ስመኝሽ የቆየ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በቤንሻንጉል ክልል መተከል ውስጥ በዜጎች ላይ እየተፈጸመ ያለውን ጭፍጨፋ መንግስት ችግሩን ከመሰረቱ ለመፍታት አስፈላጊውን የተቀናጀ ኃይል እንዲሰማራ ማድረጉን ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያ ሰብአዊ መብት ኮሚሽን ትላንት ባወጣው መግለጫ ጥቃቱ በመልኩም በስፋቱም ከዚህ በፊት ከነበረው ጥቃት የተለየ በመሆኑ መንግስት በአካባቢው የተቀናጀና የተጠናከረ የህግ ማስከበር ስራ መስራት አለበት ብሏል። ይህ በእንዲህ እንዳለ በትላንቱ ጥቃት እጃቸው አለበት የተባሉ ከፌዴራል እስከ ዞን ድረስ ያሉ ሰባት አመራሮች በቁጥጥር ስር መዋላቸውን የቤንሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ገልጿል። የሟቾችን ቁጥር በተመለከተ ገና እየተጣራ መሆኑንም ገልጿል። ዘገባው የአስቴር ምስጋናው ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አመታዊ የመከላከያ ፖሊሲ ህጉን በትላንትናው እለት ድምጽ የመሻር ስልጣናቸውን ተጠቅመው ጥለውታል። የዩናይትድ ስቴትስ ምክር ቤት በሁለቱም ፓርቲዎች አባላት ሰፊ ድጋፍ ያለውን የመከላከያ ውጭ ህግ የተቃወሙት ፕሬዝዳንቱ ለቻይና ና ለሩሲያ የቀረበ ስጦታ ነው ሲሉ ገልጸውታል። ብሔራዊ የመከላከያ የውጭ ድንጋጌ ተብሎ የሚጠራው ህግ ለወታደራዊ መርሀ ግብሮች የሚውል ሰባት መቶ አርባ ቢሊየን የዶላር ወጪ የሚፈቅድ ና ለሀገሪቱ የጦር ሀይል አባላት የ የሶስት ከመቶ የደሞዝ ጭማሪ የሚሰጥ መሆኑ ተመልክቷል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የፕሬዝዳንቱን እርምጃ ወታደሮቻችንን የሚጎዳ እጅግ አስገራሚ ግድ የለሽነት ነው ሲሉ ገልጸውታል። ሰሞኑን ይፋ የተደረገው ስፋት ያለው የኮምፒውተር ደህንነት ስለላና ጥቃት ዘመቻ በአሜሪካ ክፍለ ሀገራትና የአካባቢ አስተዳደሮች ላይ ጉዳት ማድረሱን የዩናይትድ ስቴትስ የኮምፒውተር ደህንነት ድርጅት ቢያስታውቅም ብዙ ተጨማሪ ዝርዝር መረጃ ግን አልሰጠም። ሶላር ዊንድ በሚባል የዩናይትድ ስቴትስ ቴክኖሎጂ ኩባንያ ተጠቅሞ የፌዴራሉ መንግስት የኮምፒውተር ስርዓት ገብቶ ጥቃት ያደረሰው ዘመቻ በፌዴራል በክፍለ ግዛቶችና በአካባቢ አስተዳደሮች ና ቁልፍ በሆኑ የመሰረተ ልማት ተቋማትና የግል ዘርፍ ድርጅቶች ላይ ጉዳት አድርሷል ሲል ነው የሳይበር ሴኩሪቲ ድርጅቱ ያስታወቀው። ተቋሙ በድህረ ገጹ ባወጣው መግለጫ የትኛዎቹ መንግስታዊ አካላት ላይ ጉዳት እንደደረሰ አልዘረዘረም። እስካሁን የገንዘብ የኮሜርስና የኢነርጂ ሚኒስትሮችን ጨምሮ ጥቂት መስሪያ ቤቶች በጥቃቱ ጉዳት እንደደረሰባቸው ግን ገልጿል። ከፍተኛ የዩናይትድ ስቴትስ ባለስልጣናት የኮምፒውተር ስርስራ ጥቃቱን ያደረሰችው ሩሲያ ቀናት ቢሉም፣ ሩሲያ አስተባብላለች። ብራዚል ውስጥ በመጨረሻ ምዕራፍ የሰው ላይ ሙከራ ያደረገውና በቻይናው መድኃኒት ኩባንያ ሲኖቫክ ባዮቴክ የተቀመመው የኮቪድ-19 ክትባት ከ50 በመቶ በላይ ውጤታማነት እንዳሳየ የብራዚል ተመራማሪዎች ገለጹ። ሆኖም የብራዚል መንግስት የምርምር ተቋም የመድኃኒት ኩባንያው ሲኖቫክ በጠየቀን መሰረት የምርምር ውጤቱን ሰነድ ይፋ እናወጣም ብሏል። ይህ ታዲያ የክትባት ስራው ግልጽነት የጎደለው ነው የሚለውን ጥያቄ እንደገና ቀስቅሶታል። ኮሮናቫክ የተሰኘው ሲኖቫክ ሰራሽ ክትባት ባለፈው ጥቅምት ወር በአንደኛው የሙከራው በጎ ፈቃደኛ ተሳታፊ ላይ ባደረሰው ከበድ ያለ እክል ተብሎ በተገለጸው ክስተት የተነሳ ሙከራው እንዲቋረጥ ተደርጎ እንደነበር ይታወሳል። በዩናይትድ ስቴትስ የጆን ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት በአሁኑ ጊዜ አለም ዙሪያ በበሽታው ሳቢያ የሞቱት ሰዎች ቁጥር ከነጥብ ሰባት ሚሊየን አልፏል። እነሱን ጨምሮ በአጠቃላይ በቫይረሱ መያዛቸው የተረጋገጠው ሰዎች ብዛትም ከ78 ሚሊየን በልጧል። የቻይናው ሲኖቫ ኩባንያ በሽታውን ለመከላከል የሚያስችል ክትባት ለማውጣት እየተጣደፉ ካሉ አያሌ የመድኃኒት ኩባንያዎች አንዱ ነው። ይህ በእንዲህ እንዳለ በላቲን አሜሪካ የመጀመሪያ የሆነው የኮቪድ ክትባት አቅርቦት ትላንት ደርሷል። ከቤልጅየም ተጭኖ ሜክሲኮ ሲቲ የገባውን የፋይዘር ባዮቴክ ክትባት የተቀበሉት የሜክሲኮ የጤና ሚኒስትር የዚህ ወረርሽኝ ማክተሚያ ምዕራፍ እነሆ ዛሬ ተጀመረ ብለዋል። ትላንት ሜክሲኮ የደረሰው ምን ያክል ክትባት እንደሆነ ባይገለጽም ሜክሲኮ አንድ ነጥብ አራት ሚሊየን ክትባቶች ይላኩላታል ተብሎ ነበር። የሆነ ሆኖ ባለስልጣናቱ በደረሳቸው ክትባት ዛሬ የጤና ሰራተኞችን መከተብ እንደሚጀምሩ አስታውቀዋል። በዩናይትድ ስቴትስ ደግሞ የኮቪድ-19 ክትባት ከተጀመረ ሁለት ሳምንት ሊሆነው ነው። በዚህ ጊዜ ውስጥ በዋናነት የጤና ሰራተኞችና የጤና እንክብካቤ ማዕከሎች የሚኖሩ አረጋውያን ተከታቢዎች ቁጥር ወደ አንድ ሚሊየን ይጠጋል ተብሏል። ይህ አሃዝ ታዲያ የፌዴራሉ መንግስት ኦፕሬሽን ዋርድ ስፒድ በተባለው መርሃ ግብሩ ከወጠነው በዚሁ በተሰናባቹ ሁለት ሺህ ሀያ ዓመተ ምህረት ውስጥ ብዙ ሚሊየን ክትባቶች በገፍ ለማምረትና ሀያ ሚሊየን ሰዎችን የመከተብ እቅድ ጋር ሲነጻጸር በእጅጉ ያንሳል። አድማጮች ለሰዓቱ ያስኩላችሁ ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቪኦኤ አምሃሪክ ዳት ካም ከተሰኘው ገጻችን በተጨማሪ የማኅበራዊ መገናኛ አውታሮቻችን አዳዲስ መረጃዎችን ለማግኘት መልካም አማራጮች ናቸው። ወደ ቀዳሚው ዘገባ እናምራ። የጉግል ኩባንያ ከሳምንታት በፊት በድንገት የተሰናበተችው የሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስ ባለሙያ ትምኒት ገብሩ የቀድሞ የሥራ ባልደረቦቿ እድገት ተሰጥቷት ወደ ስራዋ እንድትመለስ በደብዳቤ ጠይቀዋል። ትምኒት ግን ከጉግል ጋር ያለኝ ግንኙነት ሙሉ በሙሉ አብቅቷል ስትል ለአሜሪካ ድምፅ ተናግራለች። ጉግል ትምኒት ከስራ የተሰናበተችበት መንገድ ለፈጠረው ጥርጣሬ ይቅርታ ቢጠይቅም ይቅርታው ለእኔ አልቀረበም ስትል አልተቀበለችውም። በሰው ሰራሽ ልህቀት ዙሪያ ስላሉ መድሎዎችና ኢፍታዊነት በርካታ ጥናት ያደረገችውና በድንገት ከስራዋ በመባረሯ በዓለም ዙሪያ ትልቅ መነጋገርያ የሆነችው ትምኒት ገብሩን በስራዋና ከጉግል ጋር በተፈጠረው ውዝግብ ዙሪያ ያናገረቻት ስመኝሽ ቆይ ናት። የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ተመራማሪዋ ትምኒት ገብሩ ትውልድና እድገቷ በአዲስ አበባ ነው። ናዝሬት የሴቶች ትምህርት ቤትም ተምራለች። የኤሌክትሪካል ምህንድስና ባለሙያ ከሆኑት ቤተሰቦቿ ጋር ወደ አሜሪካ ከመጣች በኋላ የአባቷንና የእህቶቿን ፈለግ በመከተል በስታንፎርድ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዋን በኤሌክትሪካል ኢንጂነሪንግ ተመርቃ ከአፕል ጋር ሰርታለች። የዶክትሬት ዲግሪዋን ለመማር ተመልሳ ወደ ስታንፎርድ በገባችበት ወቅት ግን የሰው ሰራሽ ልህቀት ጉዳይ የበለጠ የሳባት መጣ። ምክንያቱ ደግሞ በሙያው የጥቁሮች ተሳትፎ እጅግ አናሳ መሆኑና የቴክኖሎጂ ውጤቶች ኢፍትሐዊ መሆን እንደነበር ትምኒት ትናገራለች። አንደኛው በጣም ያሳሰበኝ ነገር ምንድን ነው፣ ይሄ ሁሉ የአርትፊሻል ኢንቴሊጀንስ ኮንፈረንሶች ወይ ሌሎች ሰው ስብሰባዎች ምናምን ሲሄድ አንድ አፍሪካዊ ወይ አንድ ሌላ ጥቁር ራሱ አላይ ነበረው። ምንም ጥቁር የሌለበት ፊልድ ውስጥ ገብተሽ ከዛ በኋላ ደግሞ የተለያየ ለምን ለምን እንደሚጠቀሙበት ስታይ ለጥቁሮች በጣም ጥሩ ያልሆነ ነገር ላይ ሲጠቀሙ ስታያቸው ያሳስብሻ አለ አይደለ። ስለዚህ ለዛ እኔ ለዛ ነው በቃ እንደዚህ አይነት የፍትሃዊነት የአርቲፊሻል ኢንቴሊጀንስ ፍትሃዊነት ሞያ ውስጥ መግባት የፈለኩት። ትምኒት የቴክኖሎጂ ውጤቶች አካታችና ፍትሃዊ እንዳልሆኑ ማሳየት የጀመረችው ስታንፎርድ እያለች የሰዎችን የፊት ገጽታ በማየት ማንነታቸውን የሚያውቅ ወይም ፌሻል ሪኮግኒሽን የተባለው መተግበሪያ ላይ በሰራችው ጥናት ነው። አሁን ለምሳሌ ግራጁዌት ከማድረጌ በፊት ከጓደኛ ጆይ ቡሎ አሚኒ የምትባል ጋራዊት አሜሪካዊ ከእሷ ጋር አሁን ለምሳሌ የፌስ ሬኮግኒሽን አይነት ፌስ ሬኮግኒሽን ቴክኖሎጂዎች ማለት የአንቺን ፎቶ ለማሽኑን ስትሰጪው አንቺ ማን እንደሆንሽ ይነግርሻል ማለት ነው። እነሱ እንደዚህ አይነት ቴክኖሎጂ አሁን ጥቁሮችና ሴቶች ላይ ስፔሻሊ ጥቁሮች ሴቶች ላይ በጣም እንደማይሰራ፣ በጣም ችግር እንዳለበት አሳየን። ካጠናሁባቸው ነገሮች አንዱ እሱ ነው። ትምኒት ጥቁሮችም ሆኑ ሴቶች በብዛት በማይገኙበት እንደ ማይክሮሶፍት የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ውስጥ ፍትሐዊነት፣ ግልጽነትና ስነ ምግባር ላይ ከሚሰሩ ቡድኖች ጋር ሰርታለች። ብዙ ጥናቶችንም አካሂዳለች። የዛሬ ሁለት አመት ጉግልን ከተቀላቀለች በኋላም የሰው ሰራሽ ልህቀት ስነ ምግባር ዘርፍ ባልደረባ ሆና የቴክኖሎጂ ውጤቶች አካታች ሊሆኑ በሚችሉባቸው መንገዶች ዙሪያ ጥናት ስታካሄድ ቆይታለች። አሁን ከስራ ለመሰናበቷ ምክንያት የሆነውና በቅርቡ ስራ ላይ በዋለ የቋንቋ ቴክኖሎጂ ዙሪያ ያካሄደችው ጥናት ታዲያ ጉግልን ለምን አስቆጣው ስንል ትምኒትን ጠይቀናታል እኔ የሚመስለኝ ምክንያቱ የጽሁፉና ና የኢሜይሉ ብቻ ነገር አይመስለኝም እኔ የሚመስለኝ ለብዙ ጊዜ ጉግል ውስጥ ስለ ጥቁሮች ና ስለ ሴቶች በጣም ብዙ ስለማወራ ይሄንን ምክንያት አድርገው የሚያስወጡኝ ነው የሚመስለኝ እኔ ምክንያቱም አሁን ለምሳሌ ጽሁፉን ስታየው ጽሁፉ ስለ ላንጉጅ ቴክኖሎጂ ብዙ ሰዎች እየሰሩበት ያሉት አይነት የላንጉጅ ቴክኖሎጂ ሞዴል ስለሱ ነበረ ማንን ነው የሚጎዳ? ማንን ነው የሚጠቅመው? ምን አይነት ጥቅሞች አሉ ምን አይነት ችግሮች ሊመጡ ይችላሉ ብለን እየጠየቅን የጻፍንበት ጽሁፍ ነው ይህ። እነዚህ ሁሉ ላንጉጅ ቴክኖሎጂ አብዛኞቹ በእንግሊዝኛ ነው የሚሰሩት እና እንግሊዝኛ ለሚያወራው ሰው ነው የሚጠቅሙት። ዓለም ውስጥ ያለው ሰው እንዳለ እንግሊዝኛ የሚያወራ ሰው አይደለም። ታዲያ እንግሊዝኛ የሚያወሩ ሰዎችሳ እየተጠቀሙበት ነው እንደዚህ አይነት ላንጉጅ ቴክኖሎጂ ቋንቋ መፍጠር ስለሚችል የተጽሁፍ መፍጠር ስለሚችል፣ ሚስ ኢንፎርሜሽን ሊኖር ይችላል፣ ኤክስትሪሚዝም ሊኖር ይችላል። ይሄ ደግሞ ሌላ ችግር ነው። ስለዚህ የጻፍ ነው ምንድን ነው ጽሁፎች ይሄኛ ይሄን ላንጉጅ ቴክኖሎጂ ከሱ ጋር ተያይዘው የሚመጡት ችግሮች ምን ሊሆኑ ይችላሉ እና እንዴት አድርገን አድረስ ማድረግ እንችላለን። እንደዛ ነበር የጻፍ ነው። ጉግል ትምኒት ያካሄደችው ጥናት በሙያው ውስጥ ባሉ ሰዎች ተገምግሞ አስፈላጊውን መስፈርት ባለማሟላቱ ጥናቱ ይቀርብበት በነበረው ኮንፈረንስ ላይ እንዳታካትት ወይም ከጥናቱ ውስጥ ስሟን እንድታወጣ ጠይቋታል። ይህን ለማድረግ ፈቃደኛ ባለመሆኗ ራሷ ባቀረበችው የመልቀቂያ ጥያቄ መሰረት እንዳሰናበታትም ገልጿል። ትምኒት ግን እኔ መልቀቂያ አላቀረብኩም፣ በጉግል የተነገሩት ምክንያቶችም እውነት አይደሉም ትላለች። አንደኛ ነገር አላባረርናትም፣ ራሷ ነች ይወጣችዋል። እሱ ኦፍኮርስ ትክክል አይደለም። ሁለተኛ ነገር ያሉት ደግሞ ምናሉ አሁን ለምሳሌ የሳይንቲፊክ ኮንፈረንስ ውስጥ ፒር ሪቪው የሚባል ነገር አለ። ፒር ሪቪው ማለት ምንድን ነው? የአንቺን ጽሁፍ ሌሎች እንደ አንቺ አይነት ኤክስፐርት የሆኑ ሰዎች አይተው ፊድባክ ይሰጡሻል። ማን እንደዛ ንድ አይነት ፊድባክ እንደሰጠሽ አታቂም፣ ስማቸውን አታቂም ማለት ነው። የጀፍ ዲን የጻፈው ኢሜይል ብዙ ሰዎች የምመሰላቸው እኔ የሳይንቲፊክ ኮንፈረንስ ውስጥ እንደዚህ አይነት ኤክስፐርቶች ያዩት የሰጡኝን ፊድባክ ስማቸው ማወቅ የሌለብኝ ሰዎች ማናቸው ናቸው ብዬ የጠየቁኝ መሰላቸው። ሳይንቲስት እንደዛ ማድረግ የለበትም። እውነት ያልሆነ ነገር ሰዎችን መስማት ስለጀመሩ በጣም ብዙ ተጽዕኖ መጥቶብኛል። አሁን ለምሳሌ ፌክ አካውንት የእውነት ያልሆኑ ሰዎች አካውንት ትዊተር ላይ ምናምን እኔም አካት ማድረግ ጀምረዋል። የተለያየ ነገር መጥቷል እንደዛ። ጉግልን ጨምሮ በርካታ የቴክኖሎጂ ካምፓኒዎች ብዝሃነት እና አካታችነት በድርጅታቸው ፖሊሲ ውስጥ በግልጽ ተቀምጧል። ለጾታና ለዘርኩልነት እንደሚሰሩም በተለያዩ አጓጣሚዎች ይናገራሉ። ይሄ ፖሊሲ ከወሬ የዘለል አይደለም የምትለው ትምኒት ግን በተቃራኒው በቴክኖሎጂ ኩባንያዎች ውስጥ ዘረኝነት በሰፊው እንደሚታይ አጥብቃ ትናገራለች። ወሬ ብቻ ነው እና ወሬው ደግሞ በጣም ስሊበዛ የባሰ ይጎዳናል። ምክንያቱም ምንድነው ሰዎች ወሬውን ስለሚሰሙ ጥቁሮቹ እዚህ መጥተው ወይ እንደዚህ አድርገው የተለየ ነገር ይሰጣቸዋል፣ ጸጥ ብለው ሳይሰሩ እንደዚህ ይሆናሉ፣ እንደዚያ ይሆናሉ ብለው ያወራሉ ማለት ነው። ምክንያቱም እንደዚህ አይነት የዳይቨርሲቲ ኢንክሉዥን በጣም ብዙ ወሬ ስላለ ምን አይነት ችግር እንደሚያጋጥመን አያውቁም ሰዎች። ብዙ ጊዜ ስለ እንደዚህ ነገር እናወራለን፣ ስንት ውይይት አለ፣ ስንት ዶኪመንት እንጽፋለን፣ ስንት ስብሰባ እናደርጋለን። ግን ከዛ በኋላ ምንም አይነት የተደረገ ነገር አላየሁም። በደንብ የሆነ ነገር እንዲደረግ ከፈለግን ምንድን ነው ከውይይት የበለጠ ከዶክመንት መጻፍ የበለጠ ነገር ማድረግ አለብን ብዬ ነበር። የጻፉ ትምኒት ከጉግል መባረሯ በብዙሃን መገናኛና በቴክኖሎጂ ዘርፍ ውስጥ ባሉ በርካታ ሰዎች ዘንድ መነጋገሪያ መሆኑን ተከትሎ የካምፓኒው ዋና ስራ አስኪያጅ ሳንደር ፒቻይ በሰራተኞች ዘንድ ለፈጠረው የእምነት ማጣት ይቅርታ ጠይቀዋል። ትምኒት ግን ይቅርታው ለእሷ እንዳልተላለፈ በመግለጽ በምትኩ እኔን ነገረኛ ጥቁር ሴት አስመስለውኛል ትላለች። ይቅርታ በእኔም የቀረበ ምንም ይቅርታ አይደለም፣ ግን የእውነት ይቅርታ አላደረገም። ምንድን ነው ያለው? ይቅርታ ያለው ይሄኛው ኢንሲደንት ጉግል ውስጥ ያሉትን ጥቁሮች ጉግል ለእኛ የሚሆን ቦታ አይደለም እያሉ እያሰቡና ነው እና ለሱ ይቅርታ እላለው አለ። ትሚትን ላደረግናት ነገር ይቅርታ እላለው አላለም። ትሚትን ስላባረርናት ይቅርታ እላለው አላለም። ትምኒት ደስ ሳይላት ወጥታለች፣ እናሱ ጥሩ አይደለም እንደዛ ነው ያለው። እኔ ደስ ሳይልን ራሴ አይደለም የወጣሁት፣ እነሱ ናቸው አባረሩኝ። ምን አይነት ስቴሪዮታይፕ አለ ደ አንግሪ ብላክ ወመን ማለት ነገረኛ ጥቁር ሴት፣ ዲኤስክሌሽን ሰላማዊ ማምጣት ምናምን፣ እንደዛ ብሎ ሲናገር እኔ ነገረኛ እንደሆንኩኝ አድርጎ ነው ያሳየኝ። ትምኒት የቴክኖሎጂ ዘርፉ ኢፍትሐዊ መሆን ጥቁሮችንም ሆነ ሴቶችን ወደ ዘርፉ እንዳይመጡ ሊያግዳቸው አይገባም ትላለች እንደውም በሙያው ጠንክረው በመስራት ማሸነፍ እንደሚችሉ ሊያሳዩ ይገባል ስትልም ትመክራለች። እኔ ምለው ምን መሰለሽ እንደዚህ አይነት ሙያ ውስጥ ለመግባት የሚፈልጉት ሰዎች አሜሪካ ውስጥ ያለውንና ሌላ አገር ውስጥ ያለውን ነገር ኮፒ ለማድረግ አትሞክሩ። በራሳችሁን ምን እንደሚጠቅማችሁ አስባችሁ ምን አይነት ቴክኖሎጂ መስራት አለብን ብለን ማሰብ አለብን። ትምኒት ከዚህ በኋላ ከጉግል ጋር ምንም አይነት ግንኙነት እንደማይኖራት እና በአሁኑ ሰዓት ከእርሷ ጋር በተመሳሳይ ሙያ ውስጥ ከምትገኘው ረዴት አበበ ጋር በመሆን ባቋቋመችው ብላክ ኢን ኤአይ የተሰኘ ለትርፍ ያልተቋቋመ ድርጅት ላይ አተኩራ እየሰራች እንደሆነ አስረድታናለች። ቀጣይ የሙያ ጉዞዋንም ገና እያሰበችበት እንደሆነና እስካሁንም ምንም አይነት የቅጥር ጥያቄ እንዳልተቀበለችም ገልጻለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ከተመሰረተ 16 ዓመታትን ያስቆጠረው ፍካት ሰርከስ የማህበረሰብ ሰርከስ በልዩ የሰርከስ ስልጠና መርሃ ግብር የሚሳተፍ ሲሆን የቡድን በአፍሪካ የመጀመሪያውን የሰርከስ ፌስቲቫልም አዘጋጅ ነው። በተጨማሪም ቡድኑ የፈገግታ መድኃኒት የሚል መርሃግብር ቀርጾ በአዲስ አበባ ጥቁር አንበሳ ሆስፒታል የህፃናት ልዩ ክፍል በሳምንት ስድስት ቀናት ህፃናትን በማዝናናት ያስተምራል። የደንገረመው ከቡድኑ መስራቾች አንድ የሆኑን የፈጠራ ዳይሬክተር ደረጀ ዳኛ አነጋግራ ተከታዩን አዘጋጅታለች። ከዓመታት በፊት በስድስት የአክሮባት ሰርከስ ባለሙያዎች የተጀመረው ፍካት ሰርከስ በአካባቢያቸው ያሉ ታዳጊ ወጣቶችን ጊዜያቸውን በአግባቡ የሚጠቀሙበት ወዳጅ የሚያፈሩበት እንዲሁም በራስ መተማመናቸውን የሚያዳብሩበት የጥበብና የስፖርት ቅንጅት የሆነውን የሰርከስ ቦታ ክፍት በማድረግ የተጀመረ መሆኑን ከቡድኑ መስራቾች መካከል አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኜ ያስረዳል። የተለያዩ ፕሮግራሞች አሉ ለወጣቶች። በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበረ የምንሰራ። ሰርከሱ ልክ ፒያሳ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነ አሉ። እነዚያ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ አለም ላይ ኢትዮጵያ ውስጥም አፍሪካ ውስጥ ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋሉ። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋሉ። በዛ መሰረት ደግሞ እነዚህ ሰልጥነው የነበሩት ወጣቶች ለሚቀጥለው እስር ለሚመጡ ሕጻናት ደግሞ ስልጠና መስጠት ነበረ የተጀመረው። ስለዚህ ስንጀምር ማህበረሰብ ነበር የጀመርነው እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ፣ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉ። በአሁኑ ሰዓት የግል ትምህርት ቤቶች እንደ ትምህርት አለ እንደ ትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጠው የሚሰለጥንበት ሁኔታ አለ ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይም መሄጃ አጣው እንኳን ሰዎች ሰርከስ ሰሩ ለማየት ከፈለጉ መጠው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደ የሚቀጥለው ክላስ ይገባሉ ማለት ነው። ፍካት ሰርከስ ባለፉት አስራ ስድስት ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከሀምሳ በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል። ከነዚህ መርሃ ግብሮች መካከል በዋናነት በሳምንት ለስድስት ቀናት በቀን ለሁለት ሰዓት ያህል በጥቁር አንበሳ ሆስፒታል የህጻናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህጻናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው። የኛ በጣም ደስ የሚለና ምን ከወራበት ፕሮጀክታችን ደግሞ የላለፉት አስራ ሁለት አመታት በጥቁር አንበሳ ሆስፒታል የፈገግታ ሕክምና የሚባል ፕሮግራም አለን። እዛ ላይ በሳምንት ስድስት ቀን ነው ምንሄደው ከሰኞ እስከ ቅዳሜ። የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ። እዛ ረጅም ጊዜ ይቆያሉ፣ አመት ሁለት አመት የሚቆዩበት ሁኔታ አለና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ። በእኛ በኩል ያው የሚሰጥ ስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ። የፈገግታ ህክምና በየልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉ ማለት የራሳችን የፍታት ሰርከስ አርቲስቶች ናቸው እዛ የሚሄዱት ዶክተሮች የታመ ፓርቲ ያክማሉ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን እዛ ላይ ነው የምንሰራው በጣም ከለር አለው ልብሳችን የተለያየ ቀለም ስለሆነ ይስባቸዋል እያጫወትን ምናምን ነው እንትን የምንለው ስለዚህ አንዳንድ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል። ናል ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ። መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብ ነው ይህንን ስራ ስነልቦናቸው ላይ ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ ያው የልጆቻቸውን ህመሚያ ያሉ። ስለዚህ አእምሯቸውም ትንሽ እንትን አይነት እዛ ጋር በምንሰራበት ሁኔታ የቤተሰቦቹን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ ልጆቹ እኛ ስንመጣ ሁሉም ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም ረፍት የሚያገኙበት ሰዓት ይሆናል። የዛን ሰዓት ፍካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ ሁለት ሺ አስራ አምስት ና እንዲሁም ሁለት ሺ አስራ ስምንት አመተ ምህረት የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጃ ይገልጻል። ከዚህ በተጨማሪ ፍካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያው እና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ። አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበር። እና ከአውሮፓም ሌላም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ፣ ሰርከስ ፌስቲቫል እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረ እና እሱ አሸናፊ ሆኖ የመጀመሪያውን የአፍሪከን ሰርከስ ፌስቲቫል አዘጋጀን ሁለት ሺ አስራ አምስት ላይ እና ያው አፍሪከን ሰርከስ ፌስቲቫል ሲባል ያው ሁሉንም ከአፍሪካ በአራቱም አቅጣጫ ና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ ሁለተኛውም በሁለት ሺ አስራ ስምንት ነበረ የተካሄደው እሱም ከአውሮፓ ህብረት በመተባበር ነው ያደረግነው እኛ ከጠበቅነው በላይ ነበረ ያ ዝግጅት ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ አስራ ሁለት ሺህ ሰው አካባቢ ነው እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ። አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮዲቫር ፌስቲቫል አለ። ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ። ኮቪድ አስራ ዘጠኝ በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጀ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም በእጅጉ እናመሰግናለን። አሁን እስቲ ወደ ኬንያ የሚያሻግረንን አንድ ዘገባ እናሰማችኋለን። ቶሬዛ ሞል ከጎዳና ላይ ወንጀለኝነት ራሱን ቀይሮ በናይሮቢ የድሃ ሰፈር ውስጥ ሌሎችን የሚያግዝ በጎ አድራጊ ተቋም ለመመስረት ችሏል። የኮቪድ-19 ቫይረስ ወረርሽኝ ከተከሰተ በኋላ ስራ አጥነትን በማስፋፋት የማህበረሰቡን ኑሮ ፈታኝ አድርጎታል። በዚህ የተነሳ ሕፃናት ወደ ጎዳና ላይ ወንጀል እንዳይገቡ አሞል ምግብ በማደል ስራ ላይ ተሰማርተዋል። ሩድ ኤድመንድ ሮፕ ከናይሮቢ የላከውን ዘገባ እንደሚከተለው እናሰማቸዋለን። አሞል ብዙ ጊዜ በናይሮቢ የሚገኘውን የዳንዶራ መንደር ይጎበኛል። ከተጣሉ ነገሮች የሚጠቅም ነገር ፍለጋ ሲማስኑ የሚውሉ የጎዳና ልጆችን ያነጋግራል። በጎዳና ላይ ሕይወት ፈታኝ ሁኔታዎችን፣ ጥቃት አድራሾችን መጋፈጣቸው አብዛኞቹ ወደ አደንዛዥ ዕጽና ወንጀል እንዲገቡ ገፍቷቸዋል። አሞል ይህንን ሕይወት በደንብ ያውቀዋል። ወላጆቹ ከሞቱ በኋላ በ16 ዓመቱ ወደ ጎዳና ወጥቶ ይኖር ነበርና። ስናችባግ በርሳ ነጥቅ ልብሳችሁን አጥባችሁ የሆነ ቦታ በምታሰጡበት ጊዜም የተወሰኑ ልብሶችን እንሰርቅም ነበረ። መዘነጥ እንፈልጋለን። ሆኖም ልብስ መግዛት አንፈልግም። ስለሆነም እንከተላችሁና ልብሶቻችሁን እንሰርቃለን ያለው አሞል። አሞል የቆሻሻ መጣያ ስፍራውን የለቀቀው ፖሊስ ጓደኛውን የከፋ ድብደባ ካደረሰበት በኋላ እንደሆነ ይናገራል። በአክስቱ ድጋፍ ወደ ትምህርት ቤት ዳግም በመመለስ የኮሌጅ ትምህርቱን ለመጨረስም ችለዋል ሆኖም ትቷቸው የሄዱ የጎዳና ልጆችን አልረሳም ስለሆነም የልብስ ለገሳዎችን ማሰባሰብ ጀመረ የበጎ አድራጎት ስራውም እያደገ መጣ እስካሁን ድረስ ከ30 ሺህ በላይ ሰዎችን ደግፈናል ከአምስት ሺህ በላይ የምናውቃቸው ለጋሾች አሉን ልብሶቻቸውን ብቻ በግላጭ ለመለገስ ይመጣሉ ነው ያለው የኮቪድ-19 ወረርሽኝ የናይሮቢ ድሃ ሰፈሮችን ኢኮኖሚ ማስጨነቅ ሲጀምር አሞል ምግብና የሴቶች ጽዳት መጠበቂያ ቁሶችን ማደል ጀምሯል። ካሮል ኦቦንዮ ከተጠቃሚዎች መካከል አንዷ ናቸው። ልጄ ወደ ቆሻሻ መጣያ ስፍራዎች መሄድ የሚያቆምበትን መላ ተምር ያለው ተመክር ያለው ምክንያቱም ቆሻሻ የሚጣልባቸው ስፍራዎች ለህፃናት በፍጹም የሚበጁ አይደሉም። ከወረርሽኙ በፊትም ቢሆን የተባበሩት መንግስታት የሥነ ምህዳር መርሃ ግብር እንደተናገረው ሦስት ሺህ ያክል ቤተሰቦች የዳንዶራ ቆሻሻ መጣያ ስፍራን መተዳደሪያቸው አድርገዋል። ቀድሞ ከቆሻሻው ውስጥ ጠቀሙ ነገሮችን ለማግኘት ሲማስን የነበረው አሞል ሕፃናትን ከጎዳና ለማራቅ ከስቃይ ከበደልና እሱም ካለፈበት የወንጀል ሕይወት ለመታደግ የበኩሉን እያደረገ ነው። wageni mwakaribishwa kenya yetu hakuna matata ዝላመሸን፣ ደስ ብሎናል። ሀብታሙ ስዩም በመስተንግዶው ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ነበር። የዛሬው ተረኛ የመርሃ ግብሩ አርታኢ ሰለሞን አባተ ነው። መልካም ምሽት።